The voice of America. Yeah. yeah, America. Dems. Radio. Abiano. Mm -hmm. ሁለት በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ የካቲት 30 2013 ዓ ም ዝግጅታችን ጀመረ። በትግራይ ክልል ከ38 ሚሊዮን የማያንስ ሕዝብ ምግብና ምግብ ነክ ያልሆነ ሰብአዊ እርዳታ እየደረሰው መሆኑን የውጭ ጉዳይ ሚኒስቴር አስታወቀ። ያው እንደምታውቁት መንግስት ሶስት ትላልቅ መጀሮችን ወስዷል። አንደኛው ወደዚህ የችግር አካባቢ ወደነበረው ወደ ትግራይ ያልተገደበ አክሰስ ሰጥቷል። ለሰላም ሚኒስትር በማሳወቅ ብቻ ማንኛውም ረዴት ሰጪ ድርጅት ወደዛ መሄድ እንዲችል የተፈቀደበት ሁኔታ ነው ያለው። ይሄ ብዙ ጊዜ እዚህም እናንተ ስታነሱት የነበረው የዚህ የተራድኦ የሚሰጡ ወገኖች ጥያቄ የነበረ ነው። የሚኒስቴር መስሪያ ቤቱ ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። ዝርዝሩን ቆየት ብሎ ታደምጣላችሁ። መንግስትና ፖለቲካ ፓርቲን ያለየ የምርጫ ቅስቀሳ እየተካሄደ መሆኑን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አስታወቀ። የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር አንዳንድ የቀድሞ የህወሓት አመራር አባላትና የሌሎች የእስር ቤት አያያዝ በተገቢው ደረጃ መሆኑን አረጋገጡ ተገለጡ። እነዚህንና ሌሎች በዛ ያሉ የአገር ውስጥና ዓለም አቀፍ ዘገባዎቻችንን ቆየት ብሎ ታደምጧቸዋላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክብራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሐሪክ ዶ ቪኦኤ ኒውስ ዶ ኮም በአት ቪኦኤ አማሐሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ ራዲዮ ሬንቦ ራዲዮ ዘጠና አራት ነጥብ ሶስት ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ናስጥልኝ እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ወቅታዊ ሁኔታ ዙሪያ ለአፍሪካ ህብረት የሰላምና ደህንነት ምክር ቤት ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ በገዛ ድንበሮቿ ውስጥ ሕግን ለማስከበር እርምጃ በመውሰዷ በዓለም አቀፍ ደረጃ በተቀነባበረ ሴራ ተቃውሞ እየገጠማት ባለበት በዚህ ወቅት የአፍሪካ ሀገሮች ከጎኗ እንዲቆሙ ጥሪ አቅርበዋል። ጠቅላይ ሚኒስትሩ በንግግራቸው ከህብረቱ የሰብዓዊና የህዝቦች መብቶች ኮሚሽን ጋር ስለ ትግራይ ሁኔታ በግልጽ በጋራ የማጣራት ስራ ለመስራት ዝግጁ ነን ብለዋል። ዝርዝሩን የያዘ ዘገባ በነገው ዕለት እናቀርባለን። የኢትዮጵያ የሰብአዊ መብት ኮሚሽን ኮሚሽነር ዳንኤል በቀለ የቀድሞ የህወሓት አመራር አባላትና ሌሎችም ያሉበት የእስር ቤት አያያዝ በተገቢው ደረጃ መሆኑን አረጋገጡ። የወንጀል ምርመራውን በተቻለ ፍጥነት ማጠናቀቅና የህግ አግባብ በሚፈቅደው መልኩ በዋስትና ሊለቀቁ የሚገባቸውን ታሳሪዎች መለየት እንደሚያስፈልግም አሳስበዋል። መለስካቸው አመሃ ዝርዝሩን ይዟል። ኮሚሽኑ ዛሬ ባሰራጨው መግለጫ እንዳለው ኮሚሽነር ዳንኤል በቀለና የኮሚሽኑ ከፍተኛ የባለሙያዎች ቡድን በፌዴራል ፖሊስ ኮሚሽን የወንጀል ምርመራ ጽሕፈት ቤት በሚገኘው እስር ቤት ከትግራይ ክልል ሁኔታ ጋር በተገናኘ የታሰሩ ተጠርጣሪዎችን ባለፈው የካቲት 27 ቀን 2013 ዓ.ም ጎብኝተዋል። ከቀድሞ የህወሓት አመራር አባላት መካከል ዶክተር አብርሃም ተከስተ፣ አምባሳደር አባይ ወሉ፣ አቶ ሰባት ነጋ፣ አቶ ቴዎድሮስ አጎስን ጨምሮ የሌሎችን 21 እስረኞችን አያያዝ የተመለከቱት ዶክተር ዳንኤል እና ቡድናቸው የሚገኙበት ሁኔታ በተገቢው ደረጃ መሆኑን አረጋግጠዋል። በታሳሪዎች የተነሱ የአስተዳደር ነክ ጥያቄዎች ላይ ከእስር ቤቱ ኃላፊዎች ጋር ውጤታማ ውይይት አድርገዋል ሲል መግለጫው ያስረዳል። ዶክተር ዳንኤል የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር፣ የወንጀል ምርመራውን በተቻለ ፍጥነት ማጠናቀቅና የህግ አግባብ በሚፈቅደው መልኩ ዋስትና ሊለቀቁ የሚገባቸውን ታሳሪዎች መለየት አስፈላጊ መሆኑን አሳስበዋል። ታሳሪዎቹ በበኩላቸው ወደ ፌዴራል ፖሊስ እስር ቤት ከመጡ ወዲህ ተገቢ ያልሆነ የእስር አያያዝ አለመኖሩንና ፖሊሶች በተገቢው የሙያ ስነ ምግባር የሚሰሩ መሆኑን ገልጸዋል። በሌላ በኩል ደግሞ ከተያዙ በኋላ ፍርድ ቤት ሳይቀርቡ ለረጅም ጊዜ መቆየታቸውን፣ በተያዙ ጊዜም ስድብ፣ ድብደባና ማስፈራራት እንደደረሰባቸው መግለጻቸውን የኮሚሽኑ መግለጫ ይናገራል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ በመካከለኛው አፍሪካ ሪፐብሊክ የፊታችን እሁድ በድጋሚ ከሚካሄደው የምክር ቤት ምርጫ ተያይዞ ያገረሸው አመፅ እንዳሳስበው አስታውቋል። ሊሳ ሽላይን ከጄኔቫ ለቪኦኤ ያጠናቀረችው ሪፖርት አለ ደረጀ ደስታ ያቀርበዋል። ባለፈው ታህሳስ በመካከለኛው የአፍሪካ ሪፐብሊክ የተካሄደው የምክር ቤት አባላት ምርጫ ከፍተኛ መጭበርበር የሰብአዊ መብት ጥሰትና አመፅ የበዛበት በመሆኑ በዚህኛው ምርጫ ተመሳሳይ ነገር ይፈጸማል የሚለው ስጋት የተባበሩት መንግስታት ድርጅት ባለስልጣናትን አሳስቧል የሰብአዊ መብት ቢሮ ቃል አቀባይ ራቪን ሻማዳሳኒ ከእነዚህ ጥሰቶች ውስጥ አብዛኛውን ኃላፊነት የሚወስዱት ታጣቂዎቹ አማጽያን ናቸው ይላሉ ሰላማዊ ሰዎችን ገድለዋል፣ አፍነዋል። ህዝቡን ለማስፈራራት ዝም ብለው ይተኩሳሉ። የተባበሩት መንግስታት ድርጅት ሰላም አስከባሪዎችን በማጥቃት ባለፈው ታህሳስና ጥር ወር ላይ ሰባት ሰዎችን ገድለዋል። የምርጫ ጣቢያዎችን ያወድማሉ። የምርጫ ቁሳቁሶችን ከጥቅም ውጭ ያደርጓቸዋል። የመንግስት ወኪሎችና ደጋፊዎቻቸው ሰላማዊ ዜጎችን ይገድላሉ፣ አካላዊ ስቃይ እያደርሳሉ፣ ያገኙትን ሁሉ ደስ እንዳላቸው ከየመንገዱ እየያዙ ያስራሉ። ባለፈው ታህሳስ የተፈጸመውን አመፅና ሁከት ተከትሎ መንግሥት የሰዓት ላፊ ገደብ የጣለ ሲሆን ለስድስት ወራት የሚቆይ የአስቸኳይ ጊዜ አዋጅም አውጥቷል። ሁኔታው በዚሁ ከቀጠለ እንደ ኤሮፓ አቆጣጠር 2013 ላይ አመፀኞቹ የፕሬዝደንት ፍራንሷ ቦአዚዝን ከስልጣን ሲያነሱ ከተፈጠረው ሁኔታ የባሰ ሊሆን እንደሚችል አስጠንቅቀዋል። በዓለም ዙሪያ በርካታ የተለያዩ አካባቢዎች እንደምታዩት አለመከሰስና ተጠያቂ አለመሆን ሌሎችን ሊያበረታታና ተጨማሪ ጥሰቶችን ሊያጠናክር ይችላል። ስለዚህ መንግስት እንደዚህ ያሉ አይነት ጥሰቶችን እንደማይታገስና እንዲህ ያሉ ሰዎች ተጠያቂ መሆናቸውን በማሳየት ግልጽ መልእክት ማስተላለፍ አለበት። የተባበሩት መንግስታት ድርጅት የሰብአዊ መብት ባለስልጣናት የማዕከላዊ አፍሪካ ሪፐብሊክን ጸጥታና የዜጎችን ደህንነት የማስጠበቁ ኃላፊነት የመንግስት ጸጥታ ሰራተኞች ኃላፊነት መሆኑን አስታውቀዋል። ተጠያቂዎች ለፍርድ መቅረብ እንዳለባቸውም አሳስበዋል። ደረጀን አመሰግናለሁ። በአፍሪካ ዜናዎች እንቆያለን። የሴኔጋል ዋናው ተቃዋሚ መሪ ኦስማን ሶንኮ ደጋፊዎቻቸው ካለፈው የበለጠ ግዙፍ የተቃውሞ ሰልፍ እንዲያካሂዱ ጥሪ አቀረቡ፣ ነገር ግን ከሁከት ነፃ እንዲሆን አሳስበዋል። ሶንኮ በቅርቡ በመታሰራቸው ባለፉት ጥቂት ቀናት ደም ያፋሰሰ ግጭት እንደተቀሰቀሰ ይታወቃል። ተቃዋሚ መሪው ትናንት ከእስር የተፈቱ ይሁን እንጂ አስገድዶ የመድፈር ወንጀል ፈጽመዋል የሚል ክስ ተመስርቶባቸዋል። እሳቸው ግን በፖለቲካ ምክንያት የቀረበብኝ ክስ ነው ብለው አጣጥለውታል። ቡሩንዲ የወህኒ ቤቶችን መጨናነቅ ለማቅለል በሚል በሺዎች የተቆጠሩ እስረኞችን ልትፈታ መሆኑ ተገለጸ። አዣንስ ፍራንስ ፕሬስ ባገኘው የእስረኞች መለቀቁ ጉዳይ አዋጅ መሰረት ከጠቅላላው እስረኞች 40 ከመቶ የሚሆኑት 5255 እስረኞች ይፈታሉ ተብሏል። የሀገሪቱ ፕሬዚደንት ኢቫሪስቴ እንዲሽሚዬ የወህኒ ቤቶቹን መጨናነቅና የእስር ቤት ሁኔታውንም ለማሻሻል ታሳሪዎችን በምህረት መልቀቅ አስፈላጊ ሆኖ ተገኝተዋል ብለዋል። እዚህ ምህረት ተጠቃሚ የሚሆኑት እስከ አምስት ዓመት በሚደርስ ስርዓት ፍርድ የታሰሩና ለብሔራዊ ጸጥታ ስጋት የማይደቅኑ እንደሚሆኑ ነው የተገለጸው። በሙስና ወንጀል የታሰሩ ደግሞ ያለ አግባብ የወሰዱትን ገንዘብና የፍርድ ቤት ወጪና የጉዳት ካሳ እስከከፈሉ ድረስ ሊፈቱ ይችላሉ ተብሏል። የናይጄሪያ የሴቶች ጉዳይ ሚኒስትር ፖሊን ታሊን አክስት የሚሆኗትን አንዲት ልጃገረድ የጠለፉ ታጣቂዎች ከ13000 ዶላር በላይ ማስለቀቂያ ገንዘብ አምጡና እንፈታታለን ማለታቸው ተሰማ። አንድ ዘመድ የሆኑ ሰው ጠቅሶ የናይጄሪያ ዴይሊ ትረስት ጋዜጣ ባወጣው ዘገባ ወጣቷን ትናንት ሰኞ ሌሊት ላይ ሰው ሁሉ በተኛበት ፕላቶ ክፍለ ግዛት ከሚገኝ ቤቷ ነው የወሰዷት። ፖሊሶች ስለ ልጅቱ መጠለፍም ሆነ ታጣቂዎቹ ማስለቀቂያውን 130 ዶላር ስለመጠየቃቸው የሰጡት አስተያየት የለም። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኮቪድ-19 ዜናዎች ዩጋንዳ ነገ ረቡዕ አገር አቀፍ የኮቪድ-19 ክትባት ዘመቻ ትጀምራለች። ዩጋንዳ ከህንድ መንግስት በስጦታ የተላከላትን 100 ሺ ተጨማሪ ክትባት ከሁለት ቀናት በፊት መቀበሏ ታውቋል። እስካሁን ያገኘችው እንዲሁ በስጦታ ነው፤ 964 ሺህ ደርሶላታል ተብሏል። የጤና ሚኒስቴሩ እንዳስታወቀው መጀመሪያ የጤና ሰራተኞች፣ በመቀጠል መምህራን ይከተቡና ከዚያም አረጋውያንን ጨምሮ ለቫይረሱ በጣም ተጋላጭ የሆኑ የህብረተሰብ ክፍሎችን እናዳርሳለን ብለዋል። በፋይዘር እና ባዮንቴክ ኩባንያዎች የተሰራው የኮቪድ-19 ክትባት በቅርቡ ብራዚል ውስጥ የተከሰተውንና በፍጥነት የሚዛመተውን የኮሮና ቫይረስ አይነት መከላከል የሚችል መሆኑን በቤተ ሙከራ የተካሄደ ጥናት አሳይቷል። ቆንጅት ታየን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ የካቲት 29 2013 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ቪኦኤ ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህሉ ራዲዮ 943 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ ንለፍ። በትግራይ ክልል ከ ሶስት ነጥብ ስምንት ሚሊዮን የማያንስ ህዝብ ምግብና ምግብ ነክ ያልሆነ ሰብአዊ እርዳታ እየደረሰው መሆኑን የውጭ ጉዳይ ሚኒስቴር አስታወቀ። በክልሉ በየትኛውም ክፍል ሰብአዊ እርዳታ ለማድረስ ክፍት ቢሆንም የዓለም አቀፍ ተዋናይ ድርሻ ግን ከ30 በመቶ አላለፈም ሲል ሚኒስቴር መስሪያ ቤቱ ገልጿል። የህዳሴው ግድብ ድርድር ወደፊት በአፍሪካ ህብረት አማካኝነት መቀጠል እንዳለበት የኢትዮጵያ መንግስት አቋም እንደሆነም ሚኒስትሩ አስታውቋል። መለስካቸው አመሃ አምሃ ዝርዝር አለው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ትኩረት በመስጠት ገለጻ ካደረጉባቸው ጉዳዮች አንዱና ቀዳሚው በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት ለሆኑት አስራ አምስት አገሮች አምባሳደሮች ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በሰጧቸው ማብራሪያ ነው። በወቅታዊው የትግራይ ክልል ሁኔታ ላይ በተለይ የሰብአዊ እርዳታን በተመለከተ እየተከናወኑ ናቸው ያሏቸውን ስራዎች በሰፊው እንዳብራሩ ቃል አቀባዩ ተናግረዋል። በአምባሳደር ዲና ሙፍቲ አባባል በአሁኑ ወቅት በትግራይ ክልል ለ3.8 ሚሊዮን ህዝብ ሰብአዊ እርዳታ እየደረሰ ነው። በዚህ በሰሜኑ ሀገራችን ክፍል በአሁኑ ሰዓት 70 ፐርሰንት የሚሆነውን የሰብአዊ ድጋፍ የምግብም ሆነ የመድኃኒት አቅርቦቱ በመንግስት በኩል እንደሚሸፈን፣ 30 ፐርሰንት ብቻ ከተራዶ እርዳታ ሰጪ ወገኖች እንደሚመጣ ነው። ያው እንደምታውቁት መንግስት ሶስት ትላልቅ መዥሮችን ወስዷል። አንደኛው ወደዚህ የችግር አካባቢ ወደነበረው ወደ ትግራይ ያልተገደበ አክሰስ ሰጥቷል። ለሰላም ሚኒስቴር በማሳወቅ ብቻ ማንኛውም ረዴት ሰጪ ድርጅት ወደዛ መሄድ እንዲችል የተፈቀደበት ሁኔታ ነው ያለው። ይሄ ብዙ ጊዜ እዚህም እናንተ ስታነሱት የነበረው የዚህ የተራዶ የሚሰጡ ወገኖች ጥያቄ የነበረ ነው። አሁን ግን ማንኛውም ወገን እንደ በፊቱ ፈቃድ ሳያስፈልገው ዝም ብሎ እርዳታ ይዞ መሄድ ይችላል የሚል መጀር ነው የተወሰደው። ይሄ ሲጠየቅ የነበረ አንድ የተሰጠ ምላሽ ነው። አምባሳደር ዲና ጨምረው እንዳስረዱት ቀደም ሲል የሰብአዊ እርዳታ እንዳንሰጥ መንገድ ተዘጋብን ሲሉ የቆዩ የእርዳታቶች ወይ ሁሉም ክፍት በተደረገበት ባሆንላቸውም ምግብም መድኃኒትም ገንዘብም ይዘው ሲመጡ አይታዩም ብለዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ለአምባሳደሮቹ ሰጡት ያሉት ሌላው ማብራሪያ ደግሞ በትግራይ ክልል ተፈጽመዋል ስለሚባሉት የሰብአዊ መብት ጥሰቶች፣ ስለ ጦር ወንጀሎችና በሰው ልጆች ላይ ስለተፈጸሙ ወንጀሎች ምርመራ ነበረ። የሰብአዊ መብት ጥሰትን የሚመለከቱ ነገሮች ይነሳሉ፣ ስሞታዎች ይቀርባሉ የተረጋገጡ የሚሆኑ ያልተረጋገጡ ሰብአዊ መብት ጥሰትን በሚመለከት የተለያዩ ነገሮች ይቀርባሉ። ዘረፋ፣ ግድያ፣ መድፈር ሬፕ ጭምር ማለት ነው። ይህንን በተመለከተ ኮላቦሬቲቭ ኢንቨስቲጌሽን በሚል ይህንን ጉዳይ ይመለከተኛል፣ በዚህ ጉዳይ ላይ ስራ ይሰራለሁ ከሚለው ከማንኛውም ወገን ጋር ሆኖ መንግስት የሰብአዊ መብት ጥሰትን በማንኛውም ወገን የተፈጸመውን የማጣራት ስራ ለመስራት አቅጣጫ ያስቀመጠበት ለዚህም ኮሚትመንት አለኝ ብሎ ያለበት ሁኔታ ነው። ይሄ በሁለተኛ ደረጃ የሚታይ ነው ማለት ነው። ሰው ለዚህም አግባብነት ያላቸው ለምሳሌ የኢትዮጵያ አቃቤ ህግ፣ የኢትዮጵያ ሰብአዊ መብት ኮሚሽን እና ከሌሎች ነጻ ከሆኑ አካላት ጋር ሆነው የሚነሳውን የሰብአዊ መብት መድፈርን ወይም ጥቃትን ማጣራት ይቻላል የሚል አቅጣጫ በደንብ ተቀምጧል። ለዓለም አቀፍ መገናኛ ብዙሀንም የትግራይን ክልል ተመልክተው ለመዘገብ ክፍት እንደሆነም ለአምባሳደሮቹ ማብራሪያ ሰጥተዋል። በዚህ በውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት በየሳምንቱ በሚሰጠው ጋዜጣዊ መግለጫ የተገኙ ጋዜጠኞች አያሌ ጥያቄዎች አንስተዋል። ከእነዚህ መካከል አንዱ የተለያዩ የመገናኛ ብዙሃን እንደዘገቡት ከሆነ ሁለቱ የናይል የታችኛው ተፋሰስ አገሮች፣ ማለትም ሱዳንና ግብፅ በታላቁ ህዳሴ ግድብ ድርድር ከአፍሪካ ህብረት በተጨማሪ የተባበሩት መንግስታት ድርጅት የአውሮፓ ህብረትና ዩናይትድ ስቴትስ መንግስት በድርድሩ እንዲሳተፉ ጠይቀዋል። በዚህ ረገድ የኢትዮጵያ አቋም ምንድን ነው የሚል ነበረ። በእኛ በኩል በዚህ ላይ ያለን አቋም ግልጽና ግልጽ የአፍሪካ ህብረት ይህንን ሂደት እየመራ ስለሆነ ይሄ ህብረት እየሰራ ያለው ነገር ባልተጠናቀቀበት፣ ይህ ሂደት ባላለቀበት ሌላ ሂደት ማምጣት አያስፈልግም። ምክንያቱም ለአፍሪካ ከበሬታ አለን። አሁንም ለኮንጎ ከበሬታ አለን። ከዚህ ቀደምም ደቡብ አፍሪካም በዚህ ረገድ ለሰራችው ነገር ትልቅ አክብሮት አለን። ኮንጎዎችንም የነገር ናቸው። እናንተም ለራሳችሁ ክብር ሊኖራችሁ ይገባል። ይሄ የአፍሪካ ጉዳይ በአፍሪካ ማዕቀፍ መማለቅ ያለበት ሰው በዚህ ደረጃ የአፍሪካ ህብረትን የሚያከብር ማንኛውም አካል እንደወጣ እንደ ገባ እያለ ሌላ ይጨመር ይቀነስ ከሚል ይህንን ፕሮሰስ ፋይናላይዝ እንዲያደርግ ፌትፉል እንዲደራደር ነው። አሁንም እኛ አቋም ይሄ ነው። እንደዛም ሆኖ ግን አሁንም ኦፊሽሊ የቀረበልን ነገር የለም። ይሄ ግን የሚሆነ ፕሮሲጀር አለው። ከዚህ በፊት በተስማማነው መሰረት ሶስትዮሽ ድርድር ላይ ሶስቱ ሀገሮች ካልተስማሙ የት ይኬዳል የሚለው መሪዎቹ ጋር ነው የሚሄደው። ሶስቱ ሀገሮች መሪዎች ማለት ነው። ግን ሶስቱ ሀገሮች መሪዎች የሚያቀርቡት ወይም በሚስማሙበት መንገድ ሜቶዶሎጂ ወደሚቀጥለው ሂደት ይኬዳል። አምባሻደር አምባሳደር ዲና ሙፍቲ ዜጋ ተኮር በሆነው ዲፕሎማሲ በኩል ደግሞ 730 በላይ ዜጎችን በስደት ይኖሩ ከነበሩበት ከሳውዲ አረቢያና ከሊባኖስ ወደ ሀገራቸው መንግስት እንደመለሳቸው ገልጸዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ ለዘገባው እናመሰግናለን። አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይከተላል። መንግስትና ፖለቲካ ፓርቲን ያለየ የምርጫ ቅስቀሳ እየተካሄደ መሆኑን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አስታወቀ። የህዝብ ሀብትና ንብረት ለፓርቲ የፖለቲካ ቅስቀሳ ስራ እየዋለ ነው ሲል ተከሷል። ከዚህ በተጨማሪ ኢትዮጵያ ውስጥ ስር የሰደደው የብሄር ፖለቲካ ህብረ ብሄራዊ አቋም ባላቸው የፖለቲካ ቡድኖች የምርጫ ቅስቀሳ ላይ ተጽዕኖ እያሳረፈ መሆኑንም ጠቅሰዋል። ብሄራዊ የምርጫ ቦርድ በበኩሉ ከምርጫ እንቅስቃሴ ጋር ተያይዘው የሚነሱ የአፈጻጸም ችግሮችን ደረጃ በደረጃ ለመፍታት እየሰራ መሆኑን አስረድተዋል። መስፍን አራጌ ዝርዝሩን ይዟል። ስድስተኛው ሀገር አቀፍ ምርጫ ላይ ተሳታፊ የሆነው ኢዜማ ትናንት በፓርቲው ስትራቴጂዎችና የምርጫ ዝግጅነት ዙሪያ በደሴ ከተማ ከሚገኙ ደጋፊና አባላቱ ጋር ምክክር አድርጎ ነበር። የኢዜማ ምክትል ሊቀመንበር ዶክተር ጫኔ ከበደ በተለይ ለአሜሪካ ድምጽ ሬዲዮ እንዳስረዱት ገዢው ፓርቲ የመንግስት ሀብትና ንብረትን ለምርጫ ቀስቀሳ እየተጠቀመበት ነው ብለዋል። አሁን የምናያቸው ነገሮች ምንድነው? የመንግስት መኪናዎችን የመጠቀም የመንግስት ንብረቶችን መጠቀም የህዝብ አዳራሾችን የራስ አድርጎ የመጠቀም መጠቀም፣ ሌሎችን ፓርቲዎች እንዳይጠቀሙ የመከልከል፣ የፍትህ ተቋማትን በራሳቸው ጊዜ የማዘዝ፣ እንደ ፖሊስ፣ እንደ ሚሊሻ፣ ልዩ ኃይል የመሳሰሉትን የራሳቸው ሀብት አድርገው የመጠቀም፣ የሕዝብ አገልጋዮች መሆናቸው ቀርቶ የሕዝብ ፍትህ አስጠባቂ መሆናቸው እየተረሳ የፓርቲ አገልጋይ እንዲሆኑ አድርጎ የመጠቀም ጉዳይ እያየን ነው። ይህ ደግሞ የተፎካካሪ ፓርቲዎችን እኩል የመወዳደር እድል ከማጥበቡ ባሻገር ለእንግልት ዳርጓል ነው የሚሉት። በተቃዋሚ ድርጅቶች በኩል እንግልቶች እያየን ነው። የህዝብ ሀብት እየተከለከልን ነው። አዳራሾች እየተከለከልን ነው። ከአዳራሽም አልፎ የግለሰብ ሆቴሎች እንኳን ተከራይተን ስብሰባ እንዳናደርግ በባለ ሀብቶች ላይ ተጽዕኖ እየተደረገ ነው ያለው። ገዥውን ፓርቲ ብቻ እንዲከተሉ እሱ የሚላቸውን ብቻ እንዲያዳምጡ ግፊት እየተደረገባቸው መሆኑን እያየን ነው። መረጃው እየደረሰን ነው። ይሄ ትክክል መሆኑን እያስረዳን ነው። በእኛ በኩል እና እነኝ ነኝ ትልቅ ምልክቶች ናቸው። የመንግስትና የፓርቲ ስራ መቀላቀል በምርጫ እንቅስቃሴ ብቻ ሳይሆን በሀገሪቱ አጠቃላይ አስተዳደር ላይ ችግር ፈጥሮ ቆይቷል ይላሉ። ስማቸው እንዲጠቀስ ድምጻቸውም እንዲቀረጽ አልፈልግም ያሉና በኢህአዴግ ውስጥ ለረጅም ዓመታት በከፍተኛ አመራርነት ያገለገሉ ግለሰብ እንደ ግለሰቡ ፓርቲው የተመረጠበትን ፖሊሲ ከማስፈጸም ይልቅ በመንግስት ስራ ውስጥ ጣልቃ በመግባት ለአፈጻጸም ጉድለት፣ ለህዝብ ቅሬታና ለተጠያቂነት መጓደል ምክንያት ሆኗል ሲሉ ያብራራሉ። በሌላ በኩል መንግስት ነጻ፣ ፍትሐዊና ዴሞክራሲያዊ ምርጫ አካሄዳለሁ ቢልም በሀገሪቱ ውስጥ የሰፈነው የብሔር ፖለቲካ ግልጽ ተጽዕኖ እያሳደረ መሆኑን የኢዜማ ምክትል ሊቀመንበሩ ጠቁመዋል። በአጠቃላይ በገዢ ፓርቲው በኩል የሚደረጉ የይምሰል ቅስቀሳዎች እናያለን። መሬት ላይ ስትወርድ ግን ከዛ በተለየ ሁኔታ ነው እያየን ያለ ነው። ነጻ፣ ፍትሐዊ ገለልተኛ የሚባለው ነገር በጣም አስቸጋሪ ሆኖ የታዘብናቸው ናቸው ጉዳዮች ናቸው ከላይ ብቻ ፍትሐዊ ዲሞክራሲያዊና ነፃ የሚለው ነገር አይሰራም። ወደ ታች ወርዶ መስራት ይጠይቃል። ወደ ወረዳ ወርዶ መስራት ይጠይቃል። የዞን ምክር ቤት ባላቸውም አካባቢዎች የዞን ምክር ቤት ድረስ ወርዶ መስራት ያስፈልጋል። እነዚህ ሰዎች በዚህ ጉዳይ ያምናሉ ወይ? በነፃነት በገለልተኝነት በዲሞክራሲ ያምናሉ ወይ? ይህንን የማያምኑበት ምክንያት ለምን መሰለህ? የተባደኑት በብሔር ነው። ቡድናዊ ስሜታቸው ብሔር ተኮር ነው። ፖለቲካ አደረጃጀታቸው ከብሔራቸው ውጭ ሌላ የፖለቲካ ድርጅት ማስተናገድ ፍላጎት የላቸውም። እነዚህን ሰዎች ነጻ ገለልተኛና ዲሞክራሲ ያደርጋሉ ብለክ ስትፈርጅ ዲሞክራሲ በባህሩ ትርጉሙን ያጣል ማለት ነው። በጉዳዩ ላይ ምላሽ የሰጠ የብሔራዊ ምርጫ ቦርድ ቅሬታዎቹ በበቂ መረጃ ላይ ተመርኩዘው መቅረብ ይገባቸዋል ይላል። የብሔራዊ ምርጫ ቦርድ ቃል አቀባይ ሶልያና ሽመልስ ከአሜሪካ ድምፅ ሬዲዮ ጋር በነበራቸው ቆይታ መስሪያ ቤታቸው ከምርጫ እንቅስቃሴ ጋር ተያይዘው የሚነሱ የአፈጻጸም ችግሮችን ደረጃ በደረጃ ለመፍታት እየሰራ መሆኑን አስረድተዋል። ቦርዱ የሚመለከተው ሊጋል ቫይሌሽን ወይም ደግሞ የሕግ ጥሰት የዘመድ የምርጫ ዘመቻ ጥሰት ተፈጽሟል ፖስታ ተፈጽመ የሚለው የተፈጸመ በሚለው አካል ደግሞ በአቤቱ ሳያቀርባ ለቦርዱ የአቤቱ ሳሬስ ካለን አሁን በተለይ የእጩዎች ምዝገባ ተጀመረን በኋላ በጣም ብዙ ፓርቲዎች በጣም ብዙ አቤቱታዎች በየቀኑ ነው ያቀርባሉ ስለጦች ምዝገባም ዘመቻ ስለማድረግም ከተያያዥቅም ሊሆኑ ጉዳዮች ማለት ነው። ያንን አሪፋቸውን ተቀብለን በዛ መሰረት እንግዲህ እንግዲህ ምርጫዎችን እንወስዳለን ወዲያው። ስለዚህ ከምርጫ ጋር ተያይዞ ማንኛውም እጩ በምርጫ ሂደት ውስጥ ያጋጠሙት ችግሮች ካሉ ችግሮቹን ለእናንተ እያሳወቀ ችግሮቹን የመፍታት ሂደት ይካሄዳል ነው፣ ልክ ነው? የመንግስት ተቋማት እና የፓርቲ ተቋማት መቀየጥ ወይም ተግባራቸው መቀላቀል ምርጫውን ፖለቲካ ፓርቲዎች በመንግስት ሀብት እየተጠቀሙ ነው የሚለውን እንዴት ነው የምታየው? እሱም አበጅታ መምጣት አለበት አብሮ። ለምሳሌ በህጉ መሰረት በአጠቃላይ አስራ አንድ ስልሳ ሁለት ላይ ባለው ህግ መሰረት በተለይ ደግሞ ለፓርቲ እንቅስቃሴ በሚያደርጉበት ወቅት የፓርቲ ስራ የተገናኘ ስራ በሚያደርጉበት ወቅት የመንግስትን ሀብት መጠቀም የለባቸው የሚለው ከዛ ደግሞ መመሪያ ላይም በልዩ ሁኔታ በዘበ ተዘርዝሯል። አንዳንዶቹ በእርግጥ ከፍተኛ የመንግስት ባለስልጣናት የሆኑና ከመንግስት ጥበቃ ወይም ከመንግስት እንቅስቃሴ ውጭ በሌላ ማድረግ የማይችሉበት ሁኔታ ሊሆን ይችላል ግን በመሰረተ ሀሳብ ደረጃ በማንኛውም መንግስታት ተጠቅሞ የፓርቲ ቅስቀሳዎችን በተለይ ደግሞ ምረጡን ምልክት ማስተዋወቅ የመሳሰሉትን ነገሮች ማድረግ ክልክል ነው። ነገር ግን በዛ በኛ በኩል ሞኒተር እናደርጋለን፣ ሚዲያዎችን ሞኒተር እናደርጋለን። ዲያት ሪፖርቶች ካሉ ቅስቀሳዎችም ካሉ ደግሞ ቅስቀሳዎች ሞኒተር አድርገን ማስተካከያ ማሻሻያዎችን እንሰጣለን። በፖለቲካ ፓርቲዎች በኩል ደግሞ በተለይ መሬት ላይ በሚንቀሳቀሱበት ወቅት፣ በየወረዳው፣ በየክልሎቹ በሚንቀሳቀሱበት ወቅት ያዩቸው የመንግስትን ሀብት ኤክስክሉሲቭ ለፓርቲ መጠቀም የአይነት ሁኔታዎች ካሉ ማቅረብ አለባቸው። ለኛም መረጃው ሊኖር ያስፈልጋል። ምክንያቱም ከኛ ይልቅ ፓርቲዎች ናቸው በየወረዳው በየክልሉ ቅስቀሳ በሚያካሄዱበት ወቅት እንቅስቃሴ ሲያደርጉ ያንን የሚያች እሱን አይተን እንግዲህ ደግሞ መስተካከያ መድረግ ያለባቸው ማስተካከያዎች እርምጃዎች እያየን እያሳወቀን እንሄዳለን ማለት ነው። በነገራችን ላይ የምርጫ ቫዮሌሽን ወይም ይሄ ኤሌክሽን ኦፍ የምንለው የስነ ምግባር ደንብ ጥሰቱ የፓርቲ ንብረት መጠቀም ብቻ አይደለም። ሌሎች የለጠፉትን ፖስተር ማንሳት፣ የሌሎችን ስም ማጥፋት፣ ቀስቀሳ የሚያደርጉበት ወቅት ሰባዎቻቸው ማከልከል፣ ማስከልከል፣ ደጋፊዎችን ማነሳሳት፣ እነዚህ የተለያዩ ጉዳዮች ሁላ በተለያየ መንገዱ እንደ ጥሰት የሚቆጠሩ ናቸው። ስለዚህ እነዚህ ሁላ ጥሰቶች በዚህ ማዕቀፍ ውስጥ ቦርዱ ጋር የሚደርሱ ከሆነ ቦርዱ ሰብር ያደርጋል። ግን በእኛ ሞኒተር አድርገን ደግሞ በራሳችን በየተወሰነ ጊዜ ኢንተርቫል ማሻሻ ማድረግ ያለባቸውን ነገሮች ካሉ እነሱ ደግሞ የምናሳውቅ ይሆናል። ለመቻ እንደምታውቀው የእጩዎች ምዝገባ ሆነ ቀለናቆም አላለቀም። የእጩዎች ምዝገባ ሲጠናቀጥ ደግሞ በግልጽ እናውቃለን የትኛው ፓርቲ የት አካባቢ እንደሚንቀሳቀስ እንደተመዘገበና፣ የት አካባቢ ቀስቀሳዎችን የማለት ቴንደንሲ እና ፈቃድ እንዳለ እሱ ላይ መስራት አድርገን እንግዲህ ደግሞ ሞኒተር የምናደርገው ይሆናል ማለት ነው። ሞኒተር የምናደርገው ኢዜማ አጋጥሞኛል ባላቸውም ሆነ በሌሎች ተወዳዳሪ ፖለቲካ ቡድኖች ዙሪያ ተፈጽመዋል ያላቸውን ችግሮች ለሚመለከተው አካል ለማሳወቅ የሚታወቅ ዝግጁ መሆኑን አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። መስፍን አራጌን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ዩናይትድ ስቴትስ ለኮሮና ቫይረስ ወረርሽኝ በመጋለጧ ሰዎች ከቤት እንዳይወጡ ስታግድ ዛሬ ልክ አንድ ዓመት ሆኗል። ይሁን እንጂ አሁን ወደ መደበኛው የህይወት እንቅስቃሴ የመመለሱ ነገር ቀስ በቀስ እየተከናወነ ይገኛል። በዚህ ዙሪያ የቪኦኤ ዘጋቢ ሚሼል ኩዊን ተከታዩን ዘገባ አዘጋጅታለች። ደረጀ ደስታ ያቀርበዋል። የዛሬ አንድ ዓመት አካባቢ በኮሮና ቫይረስ ወረርሽኝ ሳቢያ በዩናይትድ ስቴትስ ውስጥ የሚገኙ ከተሞች ሁሉ መዘጋጋት ጀመሩ። ዓለም አቀፉን ወረርሽኝ በሚከታተለው የጆን ሀፕኪንስ ዩኒቨርሲቲ መረጃ መሰረት ከዚያን ጊዜ አንስቶ ከግማሽ ሚሊየን በላይ የሚሆኑ ሰዎች ሕይወታቸውን አጥተዋል። ወደ 29 ሚሊየን የሚጠጉ ሰዎችም ለቫይረሱ ተጋልጠዋል። አሜሪካ ዛሬ በተለየ ሁኔታ ላይ ትገኛለች። ወረርሽኙ በምጣኔ ሀብቱ ላይ ያደረሰውን ጉዳት ለመቋቋም ፕሬዚደንት ባይደን የጠየቁት የአንድ ነጥብ ዘጠኝ ትሪሊየን ዶላር በጀት የአንዱንም ሪፐብሊካን አባል ድጋፍ ሳያገኝ በህግ መወሰኛው ምክር ቤት በማለፍ አሁን ወደ ተወካዮቹ ምክር ቤት አምርቷል። በክትባቱም ረገድ ከፋይዘር እና ሞደርና ቀጥሎ ሦስተኛ ሆኖ በተጨማሪነት የወጣው የጆንሰን ኤንድ ጆንሰን ክትባት በስርጭት ላይ ይገኛል። ይሁን እንጂ እንደ ቴክሳስና ሚሲሲፒ የመሳሰሉት የአሜሪካ ክፍለ ግዛቶች የፊትና አፍንጫ መሸፈኛ ጭንብሎችን አስገዳጅነት ለማንሳትና ምግብ ቤቶችን ሙሉ ለሙሉ እንዲከፈቱ ያስተላለፉት ውሳኔ ያለ ጊዜው የፈጠነ መሆኑ ስጋት ፈጥሯል። ራሳቸውን የመከላከሉ ጉዳይ ከአሁን በኋላ የነዋሪዎች እንጂ የመንግስት አለመሆኑም ተነግሯል። ይህን አስመልክቶ አንዳንድ የጤና ባለስልጣናት ስጋታቸውን እየገለጹ ነው። የብራውን ዩኒቨርሲቲ የሕዝብ ጤና ክፍል ትምህርት ዲን የሆኑት ዶክተር አሺሽ ጃ ከነዚህ አንዱ ናቸው። ወደ ማብቂያው ጊዜ በተቃረብንበት በዚህ ወቅት አንድ ሰው ዛሬ በቫይረሱ የተያዘ ሆኖ በሦስትና አራት ሳምንታት ጊዜ ውስጥ የሚሞት ከሆነ ይህ ሰው ክትባቱን የሚያገኘው የዛሬ ወር ገደማ ነው ማለት ነው። ለዚህ ነው ጥንቃቄውን ትንሽ ዘለግ ላለ ጊዜ ማቆየት ያለብን። የክፍለ ግዛቶቹ ገዢዎች የፊትና አፍንጫ መሸፈኛ ጭንብሎች ላይ ያስቀመጧቸውን አስገዳጅ ደንቦች የሚያነሱባቸውን ቅድመ ሁኔታዎች አስቀምጠዋል። በኦሃዮ ከ100 ሺህ ሰዎች ውስጥ ለቫይረሱ የተጋለጡት ሰዎች 50 ብቻ እስኪሆኑ ድረስ አስገዳጅነቱ የሚቀጥል መሆኑ የተነገረ ሲሆን በአሁኑ ወቅት ግን ያለው 179 ሰዎች መሆኑን የሪፐብሊካኑ የኦሃዮ ገዢ ማይክ ደዋይን ተናግረዋል። ከክትባቱ ጋር አሁንም በማጥቃት ላይ ነን። ያ በጣም ጥሩ ነገር ነው። ይሁን እንጂ ኦሃዮ ውስጥ መከላከላችንን በፍጹም ማቆም የለብንም። ይህ ያፍና የአፍንጫ መሸፈኛ ጭንብል ከሚገባው በላይ እየሰራ መሆኑን ተገንዝበናል። ሌላው የስጋት ምንጭ ሆኖ የተገኘው የትምህርት ቤቶች ጉዳይ ነው። በአሁኑ ወቅት በአሜሪካ 27 ከመቶ የሚሆኑ ተማሪዎች ትምህርታቸውን የሚከታተሉት በርቀት ብቻ ነው። በብዙ ክፍለ ግዛቶች መምህራንና የትምህርት ቤቱ ሰራተኞች ክትባቱ ተሰጥቷቸው ተማሪዎች በፍጥነት ወደ ትምህርት ቤት እንዲመለሱ ለማድረግ ትልቅ ግፊት አለ። ምንም እንኳ የክፍለ ግዛቱ ገዢ ማይክ ደዋይን ከዚህ ወር መጀመሪያ አንስቶ ተማሪዎች ወደ ትምህርት ቤት እንዲመለሱ የሚፈልጉ ቢሆንም በክሊቭለንድ ኦሃዮ የሚገኘው የመምህራን ማህበር አባላት በሰጡት ድምፅ የርቀት ትምህርቱ እንዲቀጥል ወስነዋል። የክፍለ ግዛቱ ገዢ ደዋይን ግን እንዲህ ብለዋል። ወደዚህ ዓመት መጀመሪያ አካባቢ ላይ ኦሃዮ ውስጥ ከሚገኙ ልጆቻችን ግማሽ የሚሆኑት ትምህርታቸውን የሚከታተሉት በርቀት ነበረ። ዛሬ ግን ከ95 ከመቶ በላይ የሚሆኑት ክፍል ውስጥ ናቸው። ስለዚህ ዛሬ ስለደረስንበት ነገር በጣም ደስተኞች ነን። ለአሜሪካ ድምፅ ራዲዮ ደረጀ ደስታ። ዘጋቢዎቻችንን እናመሰግናለን ተከታዩ ዘገባ በትላንትና እለት የተከበረውን ማርች ኤት የሴቶች ቀንን ተከትሎ የተሰናዳ ነው። ተማሪ ገላኔ ሙለታ ትባላለች። የጉደር ሁለተኛ ደረጃ ተማሪ ናት። የአስራ ሁለተኛ ክፍል ሀገር አቀፍ ፈተናን ለመውሰድ በመሰናዳት ላይ በነበረችበት ዋዜማ ምሽት እናት ሆናለች። ከትላንት በስቲያ እሁድ በጤና ባለሙያዎች እገዛ በሰላም ተገላግላ የሴት ልጅ እናት ለመሆን በበቃችበት በጉደር ጤና ጣቢያ ውስጥ ሀገር አቀፍ ፈተናን መውሰድ ጀምራለች። ከፈተና ሳልስተጓጎል የሴቶች ቀንም እያከበርኩ ልጅ በማግኘቴ በጣም ደስ ብሎኛል ስትል ነበር ላነጋገራት ለአንቦ ዘጋቢያችን ናኮር መልካ ያጫወተችው። ናኮር ገላኔን ወላጅ እናቷንና እንዲሁም በጤና ጣቢያ ውስጥ ፈተናውን የሰጧትን መምህር ጨምሮ በማነጋገር ተከታዩን ጥንቅር ልኳል። በኮቪድ-19 ወረርሽኝ ምክንያት ትምህርቷን አቋርጣ ከጉደር ከተማ አቅራቢያ ወደሚገኙት ቤተሰቦቿ ያመራችው ባለፈው መጋቢት 2012 ዓ.ም ነበር። በዚህ መካከል ነበር ከቤተሰቦቿ ጋር እየኖረች ሳለች ከአምስት ዓመት የፍቅር ጓደኛዋ ጋር በትዳር የተጣመረችው። መቼም ትምህርት ሳይዘገይ አይቀርም ብለው ያሰቡት አዲሶቹ ተጋቢዎች ልጅ እንዲኖራቸው ተመኙ። ብዙም ሳይቆዩ ጸነሰች። ምንም ያህል የመውለጃዋ ጊዜ ቢቃርብም ታዲያ የአስራሁለተኛ ክፍል አገር አቀፍ ፈተና ለመውሰድ በምትሰናዳበት ዋዜማ ይሆናል የሚል ግምት እንዳልነበራት ትናገራለች። እንዴት ወደ ጉደር እንደመጣችና የልጅናት የሆነችበትን አጋጣሚም እንዲገልጻለች። ገላኔ ቆርማ ተብዬ ሳሳን ቆባ ዝሮ ቆርማ ኒኮስ ነየለን ደርቢን ጀደ ለሀገር አቀፍ ፈተና እየተዘጋጀው ባለውበት ሁኔታ ፈተናውም እንዳያመልጠኝ ጥረት እያረግኩ ባለውበት ሰዓት እንደ አጋጣሚ ሚጥ ሲይዘኝ ወደ ጉደር ጤና ጣቢያ መጥቼ የፈጣሪ ፍቃድ ሆኖ ይሄው ሴት ልጅ በሰላም ተገላግያ አለው። ፈተናዬም አላመለጠኝም። በዚህም በጣም ደስ ብሎኛል። ፈተናውን በጤና ጣቢያ ሁኜ እንዲፈተን ላገዙኝ ሁሉ ምስጋናዬን አቅርባለሁ። ሴት ልጅ በማግኘቷ በጣም ደስተኛ መሆኗን የተናገረችው ገላኔ፣ ያውም ዓለም አቀፉ የሴቶች ቀን በሀገር አቀፍ ፈተና ዕለት መሆኑ ድርብ ደስታ ፈጥሮብኛል ብላለች። ሐኪም የመሆን ህልምም እንዳላት ገልጻለች። ሚጥ ስመጣብኝ ደንግጬ የነበረ ቢሆንም አሁን ግን በጣም ተደስቻለው የልጄንም ስም ከና ብያት አለው። ለወደፊቱም ትምህርቴን ስጨርስ ዶክተር መሆን ፈልጋለሁ። ምክንያቱም ለፈተና ከገጠር መጥቼ በአጋጣሚ ሚጥ መቶብኝ ጤና ጣቢያ ስገባ የጤና ባለሙያዎቹ ምን ያህል እንዳገዙኝና ከሀገር አቀፍ ፈተናውም እንዳልቀር ያደረጉ የሚያደርጉልኝን ጥሩ ነገር ስላየሁኝ እኔም እንደነሱ ሌሎች ሰዎችን ማገልገል እፈልጋለሁ። ጭነዳበዴ ገርጋሮ ሰከናፈዊ ጉዳን ቀባቸው ሴቶች በምንም ዓይነት ሁኔታ ውስጥ ቢሆኑ ከዓላማቸው ዝንፍ ማለት የለባቸውም ስትል ተመሳሳይ ሁኔታ ለሚገጥማቸው ወጣት ሴቶች መልዕክቷን አስተላልፋለች። ለሴቶች ያለኝ መልእክት ልጅ ቢወልዱ እንኳ ከአላማቸው፣ ከትምህርታቸው መሰናከል የለባቸውም። ትምህርታቸውን መቀጠል አለባቸውም። በረተን ኢሳኒ ዳምሰ ጉዳን ቀባቸው ወይዘሮ ገላኔ ገላሳ የገላኔ እናት ናቸው። በጤና ጣቢያ ውስጥም ሆነን የጎደለብን የለም። ልጄ ከትምህርቷ ሳትሰናከል የልጅናት መሆኗ አስደስቶኛል ነው ያሉት። ዋቀዩም ሙጫኮ ከነና ከኔቲ ቶ ባሩምሳሺዝ ገርገሪን ኩቲና የልጅ ልጄን ስላሳየኝ ልጄም ትምህርቷን ሳታቋረጥ በሰላም ስለወለደችና ፈተናዋንም በአለ ማቋረጧ ላደረገልን ሁሉ ነገር ፈጣሪን አመሰግናለሁ። ይሄው ልጇንም ታቅፋ ፈተናዋንም እየሰራች ነው። እዚህም የጎደለብን ነገር የለም። የምበላም የምጠጣም፣ ሁሉም ሙሉ ነው። በተለይ ዕለቱ የሴቶች ቀን የሚከበርበት መሆኑ ደግሞ ደስታዬን እጥፍ አድርጎታል። ገመቹ ነፍታ ታዬ በሚችለው ሁሉ ባለቤቱ ገላኔን ሲያግዝ እንደቆየ የተናገረው ባለቤቷ አቶ ሙሉጌታ ታዬም አሁንም ትምህርቷን ሳታቋርጥ ትልቅ ደረጃ ላይ እንድትደርስ ልረዳት ቆርጫለሁ ይላል። የተጋባ ነው ባለፈው ዓመት ማለትም የኮሮና ቫይረስ ገብቶ ትምህርት በተዘጋበት ወቅት ነበር። ከዛ በፊት ግን ለአምስት ዓመት ያህል በጓደኝነት አብረን ቆይተናል። አሁን ይኸው ትምህርቷን ሳታቋርጥ ፈተናውም ሳይስተጓጎል በሰላም ስለተገላገለችልኝ ደስ ብሎኛል። ትልቅ ደረጃ ላይ እንድደርስልኝ እኔም የበኩሌን አግዛታለሁ። ቤት ውስጥ ምግብ በማብሰልና ቡና በማፍላት እንዲሁም በተለያዩ ተግባራት የበኩሌን እየተወጣው ነበር። አሁንም በዚሁ እቀጥላለሁ ብሏል። መምህር አየለ ታየ የገላኔ የግል ፈታኝ ናቸው። ለገላኔ ድርብ ደስታ ነው፣ እሷንም በመፈተኔ በጣም ደስ ብሎኛል ብለዋል። ያው እሷን እየፈተንኳት ነው የተገናኘ ነው እና የሴቶች ቀን እንደመሆኑ እሷም ተፈታኝ እንደመሆኗ እዛውም ልጅ አግኝታለች ድርብ ደስታ ነው እና እኔም እሷን እዚህ በመፈተኔ በጣም ደስ ብሎኛል። ለሴቶች ቀን ለሞዳት ባለቤቴ፣ በሕይወት ለሌለችው እናቴ፣ እንዲሁም ለሴል ለመላው ለኢትዮጵያ እና ለዓለም ላይ ያሉ ሴቶች በሙሉ እንኳን ለሴቶች ቀን በሰላም አድራሳችሁ ማለት እወዳለሁ። አመሰግናለሁ። እንዲህ አይነት አጋጣሚ በጉደር ሲፈጠር የመጀመሪያው ነው ያሉት የቶኬ ኩታይ ወረዳ ትምህርት ጽሕፈት ቤት ምክትል ኃላፊ አቶ ሸለመ ኪቲላ በበኩላቸው በወረዳቸው ከስምንት መቶ በላይ ተማሪዎች የሀገር አቀፍ ፈተናው ላይ መቀመጣቸውን አስታውቋል። በ2012 ዓ ም በኮቪድ ወረርሽኝ ሳቢያ ሳይሰጥ የቀረው የ12ተኛ ክፍል አገር አቀፍ ፈተና በመላ አገሪቱ እየተሰጠ ይገኛል። ለአሜሪካ ድምፅ ናኮር መልካ ከጉደር። ናኮር መልካን እናመሰግናለን። አድማጮች አሁን የፕሮግራም ማሳሰቢያ አለን ለጥያቄው መልስ በአማራና በትግራይ ክልል ስላለው የፖለቲካ ሁኔታ ሀሳባቸውን እንዲያካፍሉንና ለጥያቄዎቻችሁ ምላሽ እንዲሰጡን ሁለት እንግዶች ጋብዘናል እንግዶቻችን አምዶም ገብረስላሴ አረና ትግራይ ለሉዓላዊነት ለዲሞክራሲ ፓርቲ የህዝብ ግንኙነት ሀላፊና የትግራይ ክልል ጊዜያዊ አስተዳደር ምክትል የህዝብ ግንኙነት ሀላፊ ናቸው አቶ ዩሱፍ ኢብራሂም የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር ናቸው። ለሁለቱ እንግዶች ያሏችሁን ጥያቄዎች እስከ መጋቢት 3 2013 ዓ ም በኢትዮጵያ ሰዓት አቆጣጠር እስከ ጠዋቱ 3 ሰዓት ድረስ በሚከተለው መልኩ ላኩልን። 2022059942 በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሠረት መልእክት ካስቀመጣችሁ ይደርሰናል ይሆናል። 2022513555 ለዋትሳፕ ብቻ። ሆርን አት ቪኦኤ ኒውስ ዶት ኮም በኢሜይል፣ አት ቪኦኤ አማህሪክ በፌስቡክ፣ ሃሽታግ ቪኦኤ አማህሪክ በትዊተር ገጻችን ተጠቅማችሁ ጥያቄዎቻችሁን ላኩልን። በተጨማሪም ስልክ ቁጥራችሁን ከላካችሁልን እኛ ደውለን ጥያቄዎቻችሁን እንቀበላለን። የአሜሪካ ድምፅ አድማጮች የዜናና የትንታኔው መጽሄት የሚስተናገዱበትን ክፍለ ጊዜ አጠናቀን ሁለተኛው አጋማሽ ላይ ደርሰናል። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሀሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ አህሉ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 202205 9942 የውስጥ መስመር 14 ነው። በድምፅ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ቁጥራችን ዋትስአፕ ብቻ ተጠቅማችሁ መልእክት አልኖሩልን። የኢሜል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ የዕለቱ ዋና አዘጋጅ አሉላ ከበደ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አድማጮች ተከታዮቹ ሁለት ቅንብሮች በትላንትናው ምሽት ዜናዎቹን ባጫጭሩ ያሰማናቸውና ለትላንቱ የአለም የሴቶች ቀን በተሰናዱ ልዩ ዝግጅቶች ምክንያት ሙሉ ዘገባዎቹን ለዛሬ ያሳደርናቸው ናቸው። ወደ ቀዳሚው እንለፍ። ለሳምንታት በረሃብ አድማ መዝለቃቸው የተገለጸው እነ አቶ ጀዋር መሐመድ በአገር የሽማግሌዎች እና የታዋቂ ሰዎች ማግባባት የረሃብ አድማውን ማቆማቸው ተገልጿል። ወደ መደበኛ የአመጋገብ ስርዓት በሚመለሱበት መንገድ ላይ ክትትል እየተደረገላቸው መሆኑንም የሕክምና አገልግሎት እየሰጧቸው ያሉት ባለሙያዎች ገልጸዋል። ሙክታር ጀማል ዝርዝር ይዟል። በቃሊቲ እስር ቤት ቆይታ የጤናቸው ሁኔታ ሲባባስ ላንድማርክ ወደ ተባለው የግል ሆስፒታል የተወሰዱት የኦሮሞ ፌዴራላዊ ኮንግረስ አባላት እና አቶ ጀዋር መሐመድ መንግስት መልስ እንዲሰጠን እንፈልጋለን የሚሉ ጥያቄዎችን በማንሳት የረሃብ አድማ ካደረጉና ከተደጋጋሚ የሽማግሌዎች ማግባባት በኋላ የረሃብ አድማውን ማቆማቸው ተገልጿል። እስረኞቹ አድማውን እንዲያቆሙ ለማግባባት በላንድማርክ ሆስፒታል ከተገኙ ታዋቂ ሰዎች አንዱ የኢትዮጵያ ብሔራዊ አትሌቲክስ ፌዴሬሽን ዋና አሰልጣኝ ኮማንደር ሁሴን ሽቦ ናቸው። ጊዜ እንደ አገር እንደአንድ ዜጋ እየተፈጠረ ያለው ነገር ስላላስደስተን አነጋገና እንዲበሉልን ዘጠኝ ሰዎች አካባቢ ብዙ ሰዎች ነበር። ሁሌታችን ብንገባ ተወሰነና እንግዲህ እንደገባን ያው ሰዎቹ በጥሩ ኮንዲሽን ላይ አይደሉም። አጋጣሚ እንግዲህ እኛ ፈጣሪ ያላራቱን ያው ቁጭ ብለን ከነሱ ጋር አልቅሴን እግራቸው ላይ ወድቀን እግራቸውን ይዘን ብዙ ልመና ከብዙ ቦታ በኋላ ያሉን ዞሮ ዞሮ እና ደስታውም ሀዘንም የተፈራረቁብን ነው ያለው እና በጣም ደስተኞች ይችላል። በረሃብ አድማው ለአርባ ቀናት መዝለቃቸውና በትላንትናው ዕለት አድማውን ማቆማቸው የተገለጸው እና አቶ ጀዋር መሐመድ፣ አቶ በቀለ ገርባና አቶ ሀምዛ አዳነ ጤንነታቸው መታወቁን እና ለተጓዳኝ በሽታ ተጋልጠዋል ሲሉ ሐኪሞቻቸው ተናግረዋል። አቶ ጀዋር መሐመድን እና በተመሳሳይ በረሃብ አድማ የተሳተፉትን እስረኞች በበጎ ፈቃደኝነት ከሚከታተሉ የሕክምና ባለሙያዎች አንዱና የአንጀት ጨጓራና ጉበት ልዩ ሐኪም የሆኑት ዶክተር አብዲ ባቲ ታካሚዎቹን ወደ መደበኛ አመጋገብ ለመመለስ በትኩረት መከታተል ያስፈልጋል ብለዋል። ሰው ምግብ ካልወሰደ ሰውነት ኢነርጂ ለማግኘት የተለያዩ መንገዶችን ይጠቀማል። እሱም ከሌሎች ሪዘርቮች ላይ ይጠቀማል። እሱ ምንን ያመጣል? አንደኛው የሰውነት መቀጨጭን ያመጣል። እሱም ሶስቱም ላይ ሀያ አምስት ፐርሰንት ኪሏቸው ወርዷል መጀመሪያ ከነበሩበት ማለት ነው። ስለዚህ እነዚህ ራሳቸውን የቻለ ሰውነታችን ላይ ለልብ፣ ለአእምሮ፣ ለጉበት፣ ለተለያዩ አካላት እንዲጠቅሙ ማዕድና እጥረት ራሱን የቻለ ጫና ያመጣል ማለት ነው። ልብ ላይ የአመታት ችግር ሊያመጣ ይችላል። ሮ ላይ የተለያየ ጫና ሊያመጣ ይችላል። በዚህ ሂደት አሁን የአመጋገብ ስርዓታቸው ምንድን ነው የሚሆነው? እናንተስ በምንድን ነው ወደ መደበኛ የአመጋገብ መንገድ እንዲመለሱ የምትረዱት? አንድ ሰው ለዚህን ያህል ጊዜ ማለት ለአርባ ቀን ምግብ ሳይመገብ ማለት ነው፣ ከአንድ ወር በላይ ምግብ ሳይመገብ ሲቆይ ራሱ ምግብ እንደገና መጀመር እራሱን የቻለ በጣም አስከፊ ችግሮችን ሊያመጣ ይችላል። እሱ ሪፊዲንግ ሲንድረም ተብሎ ይታወቃል። ምግብ ሳይበሉ ወደ ምግብ መመለሱ ምግቡ ራሱ እንደገና የጎንዮሽ ጉዳቶችን አምጥቶ ልባቸው ላይ፣ ኩላሊታቸው ላይ፣ አእምሯቸው ላይ ጫና ይፈጥራል። ከዛ ጋር ተያይዞ የማዕድናት እጥረትም ራሱን የቻለ ለሕይወት አስጊ የሆኑ ችግሮችን ሊያመጣ ይችላል ልብ ላይ፣ አእምሮ ላይ። ስለዚህ ምንድን ነው የሚደረገው? እነዚህ የማዕድናት እጥረቶችን ምግብ ከመጀመራችን በፊት እነሱን ወደ ማስተካከል ነው የገባ ነው ማለት ነው። ትላንት ማታ ጀምሮ ማዕድናቶችን በመስጠት እነሱን ማስተካከል ነው። ከዛ በኋላ ደግሞ ምግብ ቀስ በቀስ ፕሮቶኮል አለው ራሱን የቻለ። ቀስ በቀስ ለሚቀጥሉት ሶስት አራት ቀን ካሎሪ በየቀኑ እየተመጠነ ሰውነታቸው የሚችለውን ያህል እየሰጠም በዛ መልኩ ነው ወደ ኖርማል አመጋገባቸው የሚመልሳቸው ማለት ነው። ታሳሪዎቹ የረሃብ አድማውን በጀመሩበት ወቅት ለመንግስት ያቀረቡት ጥያቄዎች ያለ አግባብ የተዘጉ የተቃዋሚ ፓርቲዎች ቢሮ እንዲከፈቱ፣ የፖለቲካ እስረኞች እንዲፈቱና መንግስት የፖለቲካ ምህዳሩን እንዲያሰፋ የሚሉ ጥያቄዎች መሆናቸውን ያስረዱት ከጠበቆቻቸው አንዱ የሆኑት አቶ ከዲር ቡሎ ጥያቄዎቻቸው ምላሽ ባያገኙም ነፍሳቸውን ለማትረፍ ሲባል ሽማግሌዎቹ ባደረጉት ጫና የረሃብ አድማው መቋረጡን ለቪዮ አረጋግጠዋል። አጠቃላይ እነዚህ የሀገር ሽማግሌዎች፣ ባለ ሀብቶች፣ ምሁራን፣ የተለያዩ የህብረተሰቡ ክፍሎች ጥሪ ነው ያቀረቡት እነዚህ ሰዎች በኩል እንዲገለጽላቸው ነው እንግዲህ ምንድን ያሉት ቃል በቃል እንግዲህ እናንተ ለኦሮሞ ህዝብ ጥቅም ሲባል፣ ለፍትህ ሲባል፣ ለፍትህ መስፈር ሲባል፣ ለህዝቦች መከበር ሲባል እስካሁን ሞታቸዋል፣ ፈናሪ ያጎኝባቸዋል። ነገር ግን ከአሁን በኋላ በዚህ ምግብ አድማ መቀጠል ማለት ከአሁን በኋላ ያለው ሞት የኦሮሞ ህዝብ ለመግደልን ካልሆነ በስተቀር ምንም ፋይዳ ስለሌለው እንድታቆሙ የሚል መልዕክት ነበር የነበረው። እንግዲህ ይሄ ሂደት በነበረበት ሁኔታ ኮማንድ ደራፍ ሁሉ ሌሎችም የሃይማኖት አባቶች ብዙ ሰዎች ነበሩ። ቀርቦ የነበሩ ጥያቄ እናንተ ከምትፈልጉት በላይ ኦሮሞ ህዝብ ፈልጋቸዋል። ስለዚህ መቆም አለበት የኦሮሞን ህዝብ ጥያቄ የትንሹም፣ የትልቁም፣ የአዋቂም የአባገዳውን የሃይማኖት አባቱንም ጥያቄ አቅርቦ እግራቸው ተዶርቆ አልቅሶ አስልቅሶ በኋላ ላይ እሺ ብሏቸው የራባ አድማ እንደሚያቆሙ ተስፋ ሰጥቷቸው ነው። ትናንት ላይ የተለያዩ የነበሩ አካሄድ ነበር። በእናቶ ጀዋር መሐመድ መዝገብ የተከሰሱ ሀያ አራት ሰዎች በአርቲስት ሀጫሉ ሁንዴሳ ግድያ ማግስት በቁጥጥር ስር የዋሉ ሲሆን አቃቢ ህግ በሽብር፣ በሰዎች መካከል ግጭት በመቀስቀስ ህገወጥ የጦር መሳሪያን በመያዝና በሌሎች ጉዳዮች ከሷቸው በእስር ላይ ይገኛሉ። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ ሙክታርን ለዘገባው እናመሰግናለን። አድማጮች ተከታዩ መሰናዶ ትምህርት ነው። በኮሮና ቫይረስ ምክንያት ለዘጠኝ ወራት ተዘግተው የቆዩ ትምህርት ቤቶች አሁን በፈረቃ ማስተማር ቢጀምሩም ከትምህርታቸው ርቀው የቆዩ ተማሪዎች ላይ ያሳደረው ጫና ግን እንደቀጠለ መሆኑን ተማሪዎቹ ይገልጻሉ። በወረርሽኙ ምክንያት የመተዳደሪያ ገቢያቸውን ያጡ ወላጆችም የልጆቻቸውን የትምህርት ወጪ ለመሸፈን በመቸገራቸው አንዳንድ ተማሪዎች ወደ ትምህርት ቤት ሳይመለሱ ቀርተዋል። ስመኝሽ የቆየ በዚህ ዙሪያ ተማሪዎችንና ወላጆችን አነጋግራ የሚከተለውን አሰናድታለች። በኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች ተዘግተው በቆዩባቸው ዘጠኝ ወራት ተማሪዎች ለያለዕድሜ ጋብቻ፣ አስገድዶ መድፈር፣ የጉልበት ብዝበዛና ሌሎች ተያያዥ የስነ ልቦና ችግሮች ተጋልጠዋል። በቤት ውስጥ ሆነው እንዲማሩ ለማድረግ የተደረጉት ጥረቶችም ብዙም ስኬታም አልነበሩም። እነዚህን ችግሮች ከግምት ውስጥ በማስገባት ትምህርት ሚኒስቴር በወሰደው እርምጃ ካሳለፍነው ጥቅምት ወር መጨረሻ ጀምሮ ትምህርት ቤቶች ተከፍተው ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ተደርገዋል። የመማር ማስተማሩ ሂደት የተማሪዎችንና መምህራንን ደህንነት ባስጠበቀ መልኩ እንዲሆንም የአፍና አፍንጫ መሸፈኛ ጭንብል እንዲያደርጉ፣ ርቀታቸውን ጠብቀው እንዲቀመጡና በፈረቃ እንዲማሩ አማራጮች ቀርበዋል። ሆኖም ኮቪድ-19 በተማሪዎችና በወላጆቻቸው ላይ ያሳደረው ጫና ግን አሁንም እንደቀጠለ ብዙዎች ይናገራሉ። በተለይ ወረርሽኙ በኢኮኖሚ ላይ ባሳደረው ጫና ወላጆች የገቢ ምንጮቻቸውን በማጣታቸው እና አንዳንድ ልጆች የወላጆቻቸውን ገቢ ለመደጎም ወደ ስራ በመሰማራታቸው ሙሉ ለሙሉ ወደ ትምህርታቸው መመለስ አልቻሉም። ወይዘሮ አልማዝ ወርቁ በባህር ዳር ከተማ ቀበሌ አንድ ነዋሪ ሲሆኑ ሁለት ልጆቻቸውን ለማስተማር በከተማው የአውቶቡስ መናኸሪያ የተለያዩ ስራዎችን ይሰሩ ነበር። ኮቪድ-19 ወረርሽኝ ከመጣ በኋላ ግን በመናኸሪያው ስራ መስራት ባለመቻላቸው ገቢያቸው ሙሉ ለሙሉ መቋረጡን ይናገራሉ። አዎ ቆሮና በፊትማ መናኸሪያ መጣ ነበር ወልና በቃ አንድ ሰው ብታመጭ አስር ብር አምስት ሰው ብታመጭ ማምሳ በሰሪያሽ በቃ መናኸሪያ እየሄድኩ ማለት ነው ያመጣው ጠዋት ለልጅ እሸኛቸዋለሁ

በተለይ የመጀመሪያ ወንድ ልጃቸው የሚማርበት ትምህርት ቤት ርቀት ያለው በመሆኑ ለትራንስፖርት የሚሆን አቅም በማጣታቸው ትምህርቱን እንዳቋረጠ በሐዘን ይናገራሉ።

በተለያዩ ስራዎች በመሰማራታቸው ወደ ትምህርታቸው ሙሉ ለሙሉ እንዳልተመለሱ የነገረችን ደግሞ በኮከበ ጽባ ሁለተኛ ደረጃ ትምህርት ቤት የአስራ አንደኛ ክፍል ተማሪ የሆነችው ስንዱ ተፈራ ናት። ተማሪዎች ተስፋ ቆርጠው የራሳቸውን ገቢ የሚያገኙበትን መስራት እንዲያደርጉ አድርጓል ነው የሚለው ነው። ሴት ተማሪዎች ወደ የራሳቸውን ፍላጎት ለማሟላት ስራ መስራት፣ ለምሳሌ እንገድ ላይ ቡና ማፍላት ሊሆን ይችላል መስተንግዶ ሊሆን ይችላል እና የተለያዩ የቀን ስራዎችን ይሰሩ ነበር፣ በኮሮና ቫይረስ ማለት ነው። በወንዶች ተማሪም ላይ ስንመለከት ወደ ሱስ እና አልባሌ ቦታ ላይ እንዲሄዱ አድርጓቸዋል። ተማሪዎች እያጋጠማቸው ያለው የኢኮኖሚ ችግር ብቻ አይደለም። ወደ ትምህርት ቤት መመለስ የቻሉት ተማሪዎች ከትምህርት ገበታ ርቀው በመቆየታቸው ትምህርቱን የመርሳት ሀሳባቸውን የመሰብሰብ እና በአግባቡ ትምህርት የመቀበል ችግር እንደገጠማቸውም ስንዱ ታስረዳለች። አሁን ትምህርት ከተከፈተ በኋላ የምንማረው በሳምንት ሶስት ቀን ነው። አንድ ቀን እረፍት፣ አንድ ቀን ትምህርት እያደረግን ነው የምንማረው እና ያየሁት ላይ የማስታወስ እንትናችን ከትምህርት ገበታ ላይ ለዘጠኝ ወር ስላቋረጥን ዝቅ እንዳለ ነው ያስተዋሉትን ያኔ በጣም ብዙ እንትን ስለነበር ጊዜ ተዘግተው ስለነበር ትምህርታችንን እንድር እንድንረሳ አድርጎናል፣ ኮሮና ቫይረስ ማለት ነው። ዓለም አቀፉ የሰብአዊ መብት ድርጅት ሂማን ራይትስ ዋች ባለፈው ዓመት ባወጣው ሪፖርት በኮሮና ወረርሽኝ ምክንያት በአፍሪካ የሚገኙ ትምህርት ቤቶች ከተዘጉ በኋላ ሕጻናት ትምህርት እንዳላገኙ ገልጾ ነበር። በርቀት ለማስተማር በተደረገው ሙከራ ተማሪዎች ያገኙት እውቀት እጅግ አነስተኛ እንደሆነም አስታውቋል። እህቶቿን ጨምሮ በቅርብ ያሉ ቤተሰቦቿ በገጠር እንደሚኖሩ የምትናገረው ስንዱ ኮሮና በተለይ ለሴት ተማሪዎች ይበልጥ ከባድ እንደነበር ትናገራለች። አሁን ለምሳሌ በገጠር ያለ እድሜ ጋብቻ፣ አስገድዶ መድፈር ሊሆን ይችላል። በጣም ስራ ሊበዛባቸው ይችላል። እና ጠለፋ የሚታየው አብዛኛው ጊዜ በሴቶች ተማሪዎች ነው። የባህር ዳር ከተማ ነዋሪ የሆኑት ወይዘሮ አልማዝ ለጊዜው ጎረቤታቸው በነፃ እንዲጠቀሙ የፈቀዱላቸውን ኤሌክትሪክ ተጠቅመው ከሚሸጡት የድንች ጥብስ በሚያገኙት ገቢ ሴት ልጃቸውን ወደ ትምህርት ቤት እየላኳት ቢሆንም የእሷንም ወጪ መሸፈን ካልቻሉ እንደ መጀመሪያ ልጃቸው ትምህርቷን ልታቋርጥ ትችላለች የሚል ስጋት አላቸው። ለአሜሪካ ድምፅ ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽ የቆየን ለዘገባዋ እናመሰግናለን። መንገድ መንገድ የትጥቅ ስልጠና ሲሰጡ አገኘኋቸው ያላቸውን ሃምሳ ሶስት ሰዎች በቁጥጥር ስር መዋሉን የምስራቅ ሸዋ ዞን ፖሊስ መምሪያ አስታወቀ። ፖሊስ ስልጠናውን ፎሌ በሚባል የጥበቃ አገልግሎት ድርጅት አማካኝነት በሶደሬ ሪዞርት ቅጥር ግቢ ውስጥ መከናወኑን ሲገልጽ፣ በጉዳዩ በስም የተጠቀሱት በበኩላቸው ከአንድ ወር በፊት ለተቀጠሩ የጥበቃ ሰራተኞች የግንዛቤ ማስጨበጫ ምክክር እየተደረገ እንጂ ምንም አይነት ሕገወጥ ድርጊት አልተፈጸመም ይላሉ። ለዝርዝሩ አሁንም ሙክታር ጀማል የምስራቅ ሸዋ ዞን ፖሊስ መምሪያ እንደገለጸው በሕገ ወጥ መንገድ የትጥቅ ስልጠና ሲወስዱ በቁጥጥር ስር ዋሉ የተባሉት ሀምሳ ሶስት ሰዎች ናቸው። በተጨማሪ 29 የነብስ ወከፍ የጦር መሳሪያዎችን በቁጥጥር ስር ማዋሉን የምስራቅ ሸዋ ዞን ፖሊስ መምሪያ ወንጀል ምርመራ ኃላፊ ኮማንደር ብርሃኑ ሌቺሳ ገልጸዋል። አባትችን ስልጠናው ሲሰጥ የነበረው ፎሌ አጠቃላይ የጥበቃ የጽዳትና ስልጠና አገልግሎት በሚባል ድርጅት ነው። ስልጠናው የተሰጠው ደግሞ በሶዶሬ ሪዞርት ቅጥር ግቢ ነው። የመዝናኛ ቦታ በመሆኑ መሰል የትጥቅ ስልጠና እዛ መሰጠት አይፈቀድም። በሌላ በኩል በሕገ ወጥ መንገድ የተከማቹ የጦር መሳሪያዎች በቁጥጥር ስር ውለዋል። አንድ የምርመራ ቡድን ተቋቁሞ እየመረመረ ይገኛል ነው ያሉት ኮማንደር ብራኑ ፎል አጠቃላይ ጥበቃ የጽዳትና ስልጠና አገልግሎት ድርጅት በበኩሉ ከፌዴራል ፖሊስ ከኦሮሚያ ሰራተኛና ማህበራዊ ጉዳዮች ቢሮ ከአዳማ ከተማ ንግድ ቢሮና ሌሎችም ጉዳዩ ከሚመለከታቸው አካላት እውቅና እና የስራ ፍቃድ እንዳለው ማስረጃ በማቅረብ ህጋዊነቱን ይሞግታል። አያይዞም በቁጥጥር ስር የዋሉ የጥበቃ ሰራተኞችም ከወር በፊት ለሶደሬ ሪዞርት የጥበቃ ስራ ያሰማራቸውና በዕለቱም የስራ መመሪያ እየሰጣቸው መሆኑን ለስምምነቱም የውል ሰነድ እንዳላቸው ይዘረዝራል። ከሞጆ ሐዋሳ የፍጥነት መንገድ ለሚገነባው ሲሲሲሲ ድርጅት እና በላንጋኖ አካባቢ ለመንግስት የጂኦተርማል ኤሌክትሪክ ኃይል የሚያመርት ቱሉ ሞዬ ጂኦተርማል ድርጅት እንዲሁም የአዳማ ከተማ ውሃ ፍሳሽን ጨምሮ ከስድስት መቶ በላይ የጥበቃ ሠራተኞችን ለተለያዩ ድርጅቶች በሕጉ መሰረት መቅጠሩን ለጸጥታ አካላትም ማሳወቁን፣ ለሶደሬ ሪዞርትም በዚሁ መልክ የተከናወ ወነ ነው ሲሉ የድርጅቱ የጥበቃ ስራዎች ተቆጣጣሪ አቶ ደሳለኝን ፍስሀ ተናግረዋል። ፎሌ የጥበቃ ድርጅት ለሶደሬ ሪዞርት በስምምነቱ መሰረት ስልሳ ስምንት የጥበቃ ሰራተኞችን አሰልጥኖ አሰማርቶለት ነበር። በዕለቱ የግንዛቤ ማስጨበጫ ስልጠና እየተሰጠ እያለ ያለምንም ጥፋት ነው በፀጥታ ኃይሎች ሀምሳ ሶስት የሚሆኑ አባላቶቻችን የታሰሩ እኛ ከስልጠናው ቀን ቀደም ብለን ለአዳማ ወረዳ ጸጥታ አስተዳደርና ለአዳማ ወረዳ ፖሊስ በደብዳቤ አሳውቀን ፍቃድ በማግኘታችን ሌሎች የፖሊስ አባላቶችን ጨምሮ አመራሮቹ በመድረኩ ላይ ተገኝተዋል ነው ያሉት አቶ ደሳለኝ። በጉዳዩ ሌላኛው ስሙ የተጠቀሰው የሶደሬ ሪዞርት ስም በበኩሉ ከወር በፊት ከፎሌ የጥበቃ ድርጅት ጋር ጥበቃ ሠራተኞችን የቀጠሩበት የውል ሰነድ እንዳለው ይገልጻል። ተያዙ የተባሉት የጦር መሣሪያዎችንም ሶደሬ ከአስር ዓመት በፊት ከዋቤ ሸበሌ ሆቴሎች በሽያጭ ሲተላለፍ አብሮ የተዛወረ መሆኑን በጥቅምት 17 2003 ተጽፎ በጊዜው የዋቤ ሸበሌ ሆቴል ሥራ አስኪያጅ መሆናቸው በተገለጸው በአቶ ኃይሉ ቸርነት የተፈረመ ደብዳቤ በቁጥር የተጠቀሱ 27 ጠመንጃዎች ሆቴሉን ለገዛ ሶደሬ ሪዞርት ማስረከባቸውን የሚያሳይ ማስረጃ አቅርበዋል። የሶደሬ ሪዞርት ሥራ አስኪያጅ አቶ ደጎ ሌንጂሶ በዚህ ሂደት ውስጥ ድርጅታችንም ሆነ ፎሌ የጥበቃ ድርጅት የፈጸመው የሕግ ጥሰት የለም ይላሉ። እነዚህ ፎሌ ሰክሪት የተባሉት የጥበቃ አገልግሎት ለመስጠት ከሶደሬ ጋር ውል በገቡት መሰረት የጥበቃ አገልግሎቱን ስራ በተገቢ እና በስርዓቱ እየጠበቁና እያስጠበቁ የሚገኙ ሲሆኑ የሕግ አካላትን በወረዳ ላይ ያሉትን ጸጥታ ዘርፎችን አሳውቆ ልዩ ኃይልም አለ በዛን ቀን የተገኙ ስብሰባ ላይ ይህንን ስልጠና እያሉ ስልጠናውም ስለ አጠባበቅ፣ ስለ ዲሲፕሊን፣ ስለ ጥበቃ ዲሲፕሊን ሂደትና፣ ስለ አዋጅ ስለ አሰሪና ሰራተኛ አዋጅ ምን እንደሆነና ሰራተኛው እንግዳ እንዴት ማስተናገድ እንዳለበት ያንን የተመለከተ ነበረ። ያኑ ቀን በማግስቱ የተከማቸ መሳሪያ አለ በማለት ድርጅቱ የሚጠቀሙበት መሳሪያ ነው። መሳሪያውም ደግሞ ድርጅቱ ከዚህ በፊት በፌዴራል ስር በነበረበት በሸበሌ መዝናኛ ሆቴል ተብሎ ሲሰራ እንደነበር የሚታወቅ ነው። 2003 ጥቅምት ሶደሬ ሪዞርት ሆቴል ፒኤልሲ ሆኖ ሲዘዋወር የነበረው መሳሪያና በርክክብ መልክ ወደ ድርጅቱ ርክክብ የተደረገና ድርጅቱም ለጥበቃ ስራ አውሎ እየሰራበት የሚገኝ መሳሪያ እንጂ ለተባለው ወይ ደግሞ እየተወራ ባለው መልኩ አይደለም። ድርጅቱ ለጥበቃ መልኩ ለጥበቃ የሚገለገልበት መሳሪያ ነው። የምስራቅ ሸዋ ዞን ፖሊስ መምሪያ ሰዎቹን በቁጥጥር ስር አዋልኩ ያለው ከጸጥታ ኃይል እውቅና ውጪ ስለተንቀሳቀሱ መሆኑን ገልጿል። የፎሌ አጠቃላይ የጥበቃ የጽዳትና ስልጠና አገልግሎት ድርጅት ደግሞ ለሶደሬ ሪዞርት የቀጠርኳቸው ጥበቃ አባላት በግንዛቤ ማስጨበጫ ስልጠና ለመስጠት መሆኑን የምስራቅ ሸዋ ዞን ፖሊስ መምሪያ ለአዳማ ወረዳ ፖሊስ እና ለአዳማ ወረዳ ጸጥታ አስተዳደር በ01 06 2013 እና በ1906 2013 በጻፈው ደብዳቤ ማሳወቁን ይገልጻል። በዚሁ መሠረት የፖሊስ አባላቶችን ጨምሮ የአዳማ ወረዳ ጸጥታ ኃላፊ እና የአዳማ ወረዳ ፖሊስ አዛዥ በመድረኩ ላይ መገኘታቸውን ይናገራል። የምስራቅ ሸዋ ዞን ፖሊስ መምሪያ ወንጀል ምርመራ ኃላፊ ኮማንደር ብርሃኑ ሌችሳ ግን የደረሰን ደብዳቤ የለም ነው የሚሉት። ፈቁረና ይገሉ ፖሊሲ ጎዲና ምርመራውን በምንጀምርበት ወቅት በደብዳቤ አሳውቀናቸዋል የሚሉ ነገር አላቸው። ግን የዞን ፖሊስ አላሳወቁንም። ምናልባት የወረዳ ፖሊስ አሳውቀው ሊሆን ይችላል። የጦር መሳሪያ በተመለከተ የዋቤ ሸበሌ ሆቴል ሲሸጥ የተዘዋወረ ነው ቢሉም ይህንን የሚያስረዳ ማስረጃ አላገኘንም። እንድናጣራ በተሰጠን የምርመራ ቀጠሮ መሰረት አጣርተን በመለየት ለሕግ የምናቀርብ ይሆናል ነው ያሉት ኮማንደር ብርሃኑ። የምስራቅ ሸዋ ዞን ፖሊስ መምሪያ በቁጥጥር ስር አዋልኳቸው ባላቸው 53 ሰዎች የፎሌ አጠቃላይ የጥበቃ ጽዳትና ስልጠና አገልግሎት ሥራ አስኪያጅ ጨምሮ ሠራተኞቻቸውም እንደሚገኙበት ተገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ አሉላ ከበደና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደናለ